ማስተር ካርድ ፋውንዴሽን በኢትዮጵያ እንቅስቃሴ ማድረግ ከጀመረበት ካለፈው አንድ ዓመት ወደዚህ በተለያዩ የንግድ ዘርፎች ላይ የተሰማሩ ኢትዮጵያውያን ስራ ፈጣሪዎችን ሲያግዝ ቆይቷል። ኮቪድ-19 ወደ ኢትዮጵያ መግባቱ ከተረጋገጠ በኋላ በተፈጠሩ የእንቅስቃሴ ገደቦች ምክንያት በጨርቃጨርቅ፣ በቆዳ፣ በልብስ ዲዛይንና በመሳሰሉት የንግድ ዘርፎች ላይ የተሰማሩ ስራ ፈጣሪዎች የገበያ እጥረት ስላጋጠማቸው ሙሉ ለሙሉ ስራ ወደ ማቆሙ ደርሰው ነበር። ይህን ችግር ለመቅረፍም ፋውንዴሽኑ 11 የአነስተኛና የመካከለኛ ደረጃ አምራቾችን ኮቪድ-19ን ለመከላከል የሚያግዙ ለጤና ባለሙያዎች እና ለሕብረተሰብ ጥቅም ላይ መዋል የሚችሉ የፊት መሸፈኛ ጭንብሎች እና የመከላከያ ቁሳቁሶችን እንዲያመርቱ ለማገዝ ለስድስት ወራት የሚቆይ የ ሶስት ነጥብ ሁለት ሚሊየን ዶላር ድጋፍ ለማድረግ መዘጋጀቱን አስታውቋል። አቶ አለማየሁ ኮንዴ የኢትዮጵያ የማስተር ካርድ ፋውንዴሽን ዳይሬክተር ናቸው። ከኮቪድ ጋር በተገናኘ ምንድን ነው የሆነው? ሴቶች የሚመሯቸው ኢንተርፕራይዞች ናቸው ብዙዎቹ እና እነዚህ ኢንተርፕራይዞች ቆዳ፣ በፋሽን ዲዛይን፣ በጨርቃ ጨርቅ የተለያዩ ወደ ውጭ አገር ኤክስፖርት ማድረግ የሚችሉ ኩባንያዎች ናቸው እና በተለይ ሴቶችም ቀጥረው የሚያሰሩ ድርጅቶች ናቸው እና ኮቪድ ሲመጣ ጠቅላላ በቃ ሰራተኞቻቸውን መበተን ነበረባቸው። ምንም አዘጋጃል እና ሰራተኛ መበተናቸው ብቻ ሳይሆን ደግሞ ሚኒ ሰራተኞች እያንዳንዳቸውን በኢትዮጵያ ውስጥ አንድ ሰራተኛ ሲቀጥሩ አራት ነጥብ ስድስት ቤተሰብ አለው ማለት ትችላለች። ስለዚህ አንድ ሰራተኛ ማለት አምስት ቤተሰብ ማለት ነው አልሞስት። እና እነዚህ ሊደሮች አዲስ ካሳደረግን ከዛ ወደ አንድ ሺህ የሚሆኑ ወጣት ኦልሬዲ ለመልቀቅ የተገደዱትን ለማባረር የተገዱትን ሰራተኞቻቸው መልሰው እንዲቀጥሩ አት ስናደርጋቸው እዛ ላይ ምንድን ነው ባንያቸውን ሪፐርፐዝ አደረግ ነው ይሄ ቆዳ የሚሰሩ የነበሩት ማስክ እንዲሰሩ ጨርቃጨርቅ ልጆች ልብስ የሚሰሩ የነበረውን ወደ ፕሮቴክቲቭ ጌርስ ለሐኪሞችም የየሰውን የሚሆን እንዲሰሩ አድርገን ሪፐርተር እንዲያደርግ የሚያደረግ ናቸው እና ፋብሪካቸውን አልዘጉም። በአንድ በኩል ፋብሪካቸውን እየሰሩ ነው፣ ሰራተኞቻቸውን መልሰው ቀጥረዋል። በዚህ ደግሞ ሴቶቹን ሰራተኞቻቸው ስራ ላይ ሚስተማሩ ናቸዋል። አቶ አለማየሁ በማስተርካርድ የተበጀተው የሶስት ነጥብ ሁለት ሚሊየን ዶላር የገንዘብ ድጋፍ እነዚህ ተቋማት ስልጠና እንዲያገኙ፣ ማሽኖቻቸውን እንዲቀይሩ፣ የገበያ ሁኔታው እስኪመቻች ለሰራተኛ ደሞዝ እንዲከፍሉ የታሰበ መሆኑን በመጥቀስ ከዚህ በዘለለ ግን ከክፍያ የፋይናንስ አገልግሎት ድርጅት ጋር በመቀናጀት እነዚህ አምራቾች በኢኮሜርስ ወይም በኢንተርኔት ላይ ገበያ በመሳተፍ ምርቶቻቸውን መሸጥ እንዲችሉ ዝግጅት መጠናቀቁን ይገልጻሉ። ለስድስት ወር ነው የሚቆየው። ለኮቪድ ሪስፖንስ ለመስራት ከቆዳ ወደ ጥጥ ወደ ኮተን ኢንዱስትሪ ሲመጡ ትንሽ ማሽናቸውን ሪፐርፐዝ ማድረግ አለባቸው፣ መከራየት አለባቸው። ስታፎቻቸውን ሁለት ወር ሶስት ወር መክፈል አለባቸው። ላልከፈሏቸው እንዲከፍሉ አሁን ደግሞ ወደፊት ለሚሰሩት ስራ እና ያ ነው ትልቁ ፕሮግራማችን እነዚህ ሰዎች ድሮ የነበራቸው ማርኬት የሌዘር ማርኬት ነው የነበራቸው። ማርኬት የጨርቃ ጨርቅ፣ የህፃናት ልብስ፣ የፋሽን ኢንዱስትሪ ይሄ የአበሻ ልብስ ይሄ ነበር። አሁን ግን ወደዚህ ሲመጡ ደግሞ እንዴት አድገው ይሸጡታለ? ኢኮመርስ ፕላትፎርም ሰፖርት የምናደርገው አንድ ሌላ ፕሮግራም አለን። ክፍያ ቴክኖሎጂ የሚባል ድርጅት አለ። ለዛ ድርጅት ጋር ፓርትነርሽፕ አለን እና እነሱ ደግሞ በኦንላይን ንግድ ላይ እንዲሰማሩ አድርጓቸዋል። አዲሱ ፕሮዳክታቸውን ወደ ማርኬት የሚያወጡበትን መንገድ ሁሉ ዲዛይን ተደርጎ ነው የገቡት ሰማሀል። በዚህ በማስተር ካርድ ፋውንዴሽን ከሚደግፉ 11 ተቋማት መካከል አንዱ የሆነው የካባና ሌዘር መስራችና ስራ አስኪያጅ ናት። ከዚህ ቀደም 80 ሰራተኞችን ይዞ ይንቀሳቀስ የነበረው ካባና ሌዘር ከኮቪድ-19 በኋላ ሙሉ ለሙሉ እንቅስቃሴ አቁሞ ነበር። አሁን ላይ በማስተር ካርድ ፋውንዴሽን በሚደረግለት ድጋፍ አማካኝነትም 51 አዲስ ሰራተኞችን በመጨመር ለመስራት እየተንቀሳቀሱ መሆኑን በመጥቀስ ይሄ ድጋፍ የነበሩትን ሰራተኞች ይዞ ከማስቀጠል በተጨማሪም አዲስ የስራ እድል መፍጠሩን ታስረዳለች። የኮቪድ ናይንቲን እና ስራዎች ኔጌቲቭ ኢምፓክት ተደርገናል ወይም ደግሞ የምንሰራውን ስራ እስከ ማቆም ደረጃ ወይም ደግሞ ወደ መዝጋት ደረጃ ላይ ደርሰን ነበር። ምክንያቱም ኤክስፖርት ስራችን እንዳለ ብዙ ፍላይቶች ቆመው ነበር። እንደምታውቂው አሜሪካ፣ ማርኬቶች፣ ሱቆች ተሰጥቶ ነበር። እንደዚሁም አውሮፓ ውስጥ የነበረው ኢምፓክት አረ ግራንት ተያይዞ የመጣው ከፋብሪካችን በድጋሚ ወደ ሌላ ጥቅም ላይ በማዋል ለህዝባችን የሚታጠብ የጨርቅ ፕሮዳክቶች ፒ ፒ ኢ ፕሮዳክት ከሚባሉት ውስጥ እሱን እናመርሳለን። ለጤና ባለሙያዎቻችን ደግሞ እነሱ የተለያዩ የስክራቦችን እናመርታለን። የሥራ እድሎችን አንድ ሴቭ እንደረድቃለን የተፈጠሩት ሥራ እድሎች። ከዚህ በተጨማሪ ደግሞ አዲስ ሥራ እድሎችን እንፈጥራለን ሰው በማዕከላችን ከአ አስራ አንዳች ተደምረን፣ አንድ ሺ ስልሳ ስራዎችን እናድናለንም አዲስ እንፈጥረናልን ማለት ነው። የማስተር ካርድ ፋውንዴሽን የኢትዮጵያ ዳይሬክተር አቶ አለማየሁ ኮንዴ ማስተር ካርድ በቀጣይም አዲስ አበባ ላይ ላሉ ሀያ አራት ሺህ ጥቃቅን የጎዳና ላይ ስራዎችን ለመደገፍ ከባንክ ቤቶችና ከሚመለከታቸው አካላት ጋር በመሆን ዝግጅቱን እያጠናቀቀ መሆኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።